የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከትናንት ወዲያ በኬንያ ባደረጉት ጉብኝት ከአቻቸው ከፕሬዚዳንት ኡሁሩ ኬንያታ ጋር በኢኮኖሚ ጉዳዮች ላይ መወያየታቸውን ጉብኝቱን አስመልክቶ የወጣው መግለጫ ያመለክታል። ኬንያ በለሙ ወደብ አካባቢ ኢትዮጵያ ስራን ማቀላጠፍ የሚያስችላት ግንባታ የምታካሄድበት መሬት እንደምታቀርብ ኢትዮጵያም ግንባታውን ለማካሄድ ቆርጣ መነሳቷን ማሳወቋ በመግለጫው ተጠቅሰዋል። ስምምነቱ የሥራ እድል እንደሚፈጥር የውጭ ገበያን እንደሚያቀላጥፍ ኬንያም ሁለተኛ ወደቧን ለመስራት እንደሚረዳትና ኢትዮጵያ አማራጭ የወደብ በር እንዲኖራት እንደሚያደርግ በኬንያ የውጭ ጉዳዮችና የዓለም አቀፍ ንግድ ሚኒስትር የኮሚኒኬሽን ኃላፊ ኤድዊን ሊሞ ለዶች ቤሌ በላኩት ኢሜይል ገልጸዋል። በአሁኑ በአሁኑ ሰዓት ኢትዮጵያ ከሌላው ዓለም ጋር ለመገበያየት በዋነኛነት የምትጠቀመው የጅቡቲን ወደብ ነው። ሆኖም የተለያዩ አማራጮች ቢኖሯት የአገሪቱን እድገት እንደሚያቀላጥፍ የሎጂስቲክስ ባለሙያ የሆኑት አቶ ጥለሁን ሙሉጌታ ይናገራሉ። በጣም ጥሩ ነው ምል ሁሉን በአንድ ሀገር ላይ ተመክቶ መስራት ጥሩ አይደለም። አማራጮች እንዲኖሩ ያስፈልጋል። አማራጮቹ ደግሞ እነዚህ ናቸው። አሁን ቅድም የነገርኩ ናቸው። አሁን አውትሌቱ ሌቱም ሲበዛ ፖርቶቹ ሲበዙ ብዙ ውድድር ይመጣል፣ ብዙ የዋጋ መስተካከል ይመጣል እና ጥሩ ነው። አይ ቲንክ ይሄ ደግሞ በሁለቱ መካከል በሀገር መካከል ብቻ ሳይሆን ኢንዲቪዱዋል ኢንቨስተር ሁሉ ሌላው ሀገር ጀርመን ለምሳሌ የግል ድርጅቶች ናቸው። እነዚህ ኢንፍራስትራክቸሩን ነው እንጂ ሌሎቹን ሎጂስቲክስ ፓርቱን የግል ድርጅቶች ናቸው የሚሰሩት። በጭነት ማስተላለፍ ስራ ላይ የተሰማራ የዲስፓች ኢንተርናሽናል ሎጂስቲክ ዋና ስራ አስኪያጅ አቶ አላዛር ጌታቸው ኢትዮጵያ በለሙ ላይ ስራ ማቀላጠፍ የሚያስችላት ግንባታ ማካሄዷ ለሁለቱም ሀገራት ጠቀሜታ እንዳለው ያስረዳሉ። አይ ቲንክ ለኢትዮጵያም ለኬንያም በጣም ቤነፊሻል የሚሆን ነገር ነው። ይሄ ነገር መገንባቱ ብዙም ያመጣው እንትናል ትሬዲንጉ በጣም ይጠናከራል እያስባል እንዲሁም ደግሞ የእኛም አይነት ስራዎች አስመጪውም ላኪውም በእኛ ስለሆነ የሚጠቀመው በእኛ አይነት እንትን ቀርብሽ ተጪው ስለዚህ ቤሲክሊ ያ ነገር እየተጠናከረ ይሄዳል። ለኢትዮጵያን ጥሩ ጂዲፒ ላይ ጥሩ ነገር ያሳያል ብዬ አስባለሁ። ኢትዮጵያን ከለሙ ወደብ ጋር ለማገናኘት ዋና ዋና መሰረተ ልማቶች ማለትም የመንገድና የባቡር መስመር ግንባታ እንደሚቀር ባለሙያው ይናገራሉ። ኢትዮጵያ በለሙ በሚሰጣት መሬት ላይ ለወደብ ስራ ማቀላጠፍ የሚታከናውነው ግንባታ ምንን ሊያጠቃልል ይችላል? ለምለው ጥያቄ የሚከተለውም ብለዋል። ሎጂስቲክስ በአሁኑ የአሁኑ ቋንቋ ነው። የአሁኑ ሁሉን ነገር ይይዛል የባህርን ይዛል፣ የመንገድን ይይዛል፣ የአየርን ይይዛል፣ የካስተምስ ይይዛል፣ የባንኪንግ ይይዛል። ይህንን አቀናጀት ማቀናጀትና መስራት ይጠይቃል። በአሁኑ ጊዜ ከፍተኛ ደረጃ ነው። ለምሳሌ እንደ ቁንጮ የምናየው ዲ ኤች ኤል ካርጎ የሚባል ተቋለች ስስድ በስክንትን ነው ኢንስታንት ሎጂስቲክስ ሰፕላየር ነው። እንደሱ አለማን የምንያዝን በነዚህ ይነ ይሄ ነው የሚሰራው ስራ። ሁለቱ አገራት ከኢሲኦሎ ተነስቶ በሞያሌና በሐዋሳ አድርጎ አዲስ አበባን የሚያገናኝ መንገድ፣ በተመሳሳይም አዲስ አበባን ከናይሮቢ የሚያገናኝ የባቡር መስመር ለማልማት መስማማታቸውን መግለጫው ያመለክታል።